የድሬዳዋ አስተዳደር በህገ መንግስቱ መሰረት ክልሎችና የፌዴራል መንግስት የሚያካሄዱት የገቢ ክፍፍል ለድሬዳዋም ተግባራዊ እንዲሆን መጠየቁንና በዚህም ተስፋ ሰጪ ምላሽ እያገኙ መሆኑን የአስተዳደሩ ፋይናንስና ኢኮኖሚ ልማት ቢሮ አስታወቀ። የቢሮው ኃላፊ አቶ ሱልጣን አልዩ ከቪኦኤ ጋር በስልክ በነበራቸው ቆይታ እንደገለጹት የዚህ ተግባራዊነት ድሬዳዋ በዓመታዊ በጀቷ ላይ ትርጉም ያለው ጭማሪ እንድታገኝ ያስችላታል ብለዋል። ድሬዳዋና አዲስ አበባ አስተዳደር ክልል ሳይሆኑ የከተማ አስተዳደር ናቸው በሚል የዚህ ገቢ ክፍፍል ተጠቃሚ አይደሉም። አዲስ ቸኮል ተጨማሪ አለው። የፌዴራል ገቢዎች ሚኒስቴር በ2013 ግማሽ ዓመት ከንግድ ትርፍና ቀጥታ ካልሆኑ ታክሶች ከሰበሰበው ገንዘብ 12 ቢሊዮን ብር ገደማ ለክልሎች ማከፋፈሉን ባለፈው ሳምንት አስታውቆ ነበር። በዚህም ኦሮሚያ ክልል ከ4.5 ቢሊዮን ብር በላይ፣ አማራ ክልል ከ2.5 ቢሊዮን ብር በላይ፣ ደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከ1.8 ቢሊዮን ብር በላይ፣ ሶማሌ ክልል ከ1 ቢሊዮን ብር በላይ እና ሌሎች ክልሎች በመቶ ሚሊዮን የሚቆጠር ብር ከፌዴራል መንግስቱ ደርሷቸዋል። ይህ በህገ መንግስቱ መሰረት የፌዴራል መንግስት በክልሎች ካሉ ኃላፊነቱ የተወሰኑ የግል ተቋማት ላይ ከሚሰበስበው ገቢ የተወሰኑን ለክልሎች በሚያካፍልበት ቀመር ላይ ተመስርቶ የተተገበረ ነው። መነሻውም ፌዴራል መንግስቱ ገቢ የሚሰበስብባቸው በክልል ያሉ ተቋማት ግብአት የሚያገኙትና መሰረተ ልማት የሚጠቀሙት ከክልሎች ስለሆነ እንዲሁም የክልሎችን የመልማት አቅም ለመደገፍ በሚል እንደሆነ የድሬዳዋ አስተዳደር ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ አቶ ሱልጣና ልይ ይገልጻሉ። አቶ ሱልጣን ድሬዳዋና አዲስ አበባ ከዚህ ተጠቃሚነት ስለተገለሉበት መንስኤና በእርሳቸው እይታ ይህ ስህተት የሆነበትን አመት ያስረዳሉ። በኢትዮጵያ ሕገ መንግስት መሰረት ክልሎች የሚለውን ትርጉም የሚያገኙት ዘጠኙ ክልሎች ናቸው። አሁን ሲዳማ ክልል ሲጨመር አስር። ይሁን እንጂ ድሬዳ መስተዳደር እና የአዲስ አበባ መስተዳደርን በክልልነት አይጠቅስም። ነገር ግን በፕሪንሲፕል ደረጃ ካየነው ይሄ የጋራ ገቢ ክፍፍሉ ከሪሶርስ አንጻር ከግብአት አንጻር ከሌሎች ከሌሎች ሶሺዮ ኢኮኖሚክ እንቅስቃሴዎች አንጻር የታለመና የሚሰራ ከመሆኑ ጋር ተያይዞ ማግኘት ቢገባውም ሁለቱ መስተዳድሮች ነገር ግን ክልል የሚለውን ትርጉም ውስጥ የላቸውም በሚል የጋራ ገቢ ክፍፍሉ እስካሁን ድረስ የድሬዳዋ አስተዳደር እያገኘ አይደለም። በአንጻሩ የጋራ ገቢው ላይ እንደዚህ አይነት ክልከላዎች ሲኖሩ የፌዴራል መንግስት ለክልሎች የበጀት ድጎማ ያደርጋል የሚል ደግሞ ሌላ የበጀት ድጎማዎች አሉ። ይሄንን ድሬዳዋ ታገኘዋለች የበጀት ድጎማ ሲሆን ክልል ትሆናለች የጋራ ገቢ ክስስብ ሲሆን ክልል አይደለሽም ነው ሲባል የነበረውና ይህንን እንግዲህ እንዳስተዳደር ከፍተኛ ትኩረት እዚህ ላይ በማድረግ ከፌዴራል መንግስት ጋር እየተነጋገር ነው የምገኘው የገቢ ክፍፍሉ መነሻ ሀሳብ ግብዓት አቅራቢና ኢንቨስትመንት አስተናጋጅ ክልሎች ተጠቃሚ እንዲሆኑ ስለሆነ ክልል ወይ ከተማ አስተዳደር የሚለው አደረጃጀት እንደ መስፈርት መታየት የለበትም ባይ ናቸው አቶ ሱልጣን። ከዚህ በፊት ድሬዳዋና አዲስ አበባ የሚመለከታቸውን ተብሎ ተወስኖ የነበረው ውሳኔ በመከለስ የፌዴሬሽን ምክር ቤት በቅርቡ ዳግም ማየት መጀመሩ የደረስ መረጃ የሚያመለክት ሲሆን፣ በዚህም በጥሩ የመግባባት መንፈስ ጉዳዩ እየታዩ መሆኑን ነው አቶ ሱልጣን የሚናገሩት በቀጣይ ጉዳይ ደግሞ የሚመለከተው የፌዴሬሽን ምክር ቤቱ ነው ከፌዴሬሽን ምክር ቤት ጋር በተደጋጋሚ ውይይቶች፣ ምክክሮች እያደረግን ነው የሚገኘው። እዛም በምክር ቤቱ የሚገኘው በጣም በፖዘቲቭ መልኩ ነው ጉዳዩን ያየው። ከዚህ በፊት ይህ ጉዳይ ሄዶ ሄዶ ሕገ መንግስት ተርጓሚ ጉባኤ ጋር እንዲሄድ እና ትርጉም እንዲሰጠው ተብሎ ታይቶ ነበር። እሱም ሕገ መንግስት ትርጉም አያስፈልገውም፣ አስተዳደራዊ ውሳኔ ነው የሚያስፈልገው በሚል ለፌዴሬሽን ምክር ቤቱ የመለሰበት አግባብ ነው ያለው። ይህንን እንግዲህ መስተዳደራችን ከፌዴሬሽን ምክር ቤቱ ጋር ተነጋግሮ እየተግባባንበት ከተለያዩ ጉዳይ የሚመለከታቸው የፌዴሬሽን ምክር ቤቱ ቋሚ ኮሚቴዎችም ጋር የተነጋገርንበት እነሱም ጉዳዩን እየተቀበሉበት እና ቀድሞውኑም ባልተገባ መልኩ በሸፍጥ እና ለመስተዳድሩ ትኩረት ካለመስጠት ጋር ተያይዞ የተደረገ ነገር ስለሆነ ይገባቸዋል የሚል በቃል ማረጋገጫ የተሰጠንበት እና ነገር ግን ምክር ቤቱ ተሰብስቦ ማየት እንደሚገባው የተግባባንበት ሁኔታ ነው ያለው። በአሁኑ ሰዓት የክልል ርዕሳነ መስተዳድሮች አባል የሆኑበት የፌዴሬሽን ምክር ቤት ቋሚ ኮሚቴ ጉዳዩን አይቶ ውሳኔ እንደሚያስተላልፍ ያገኘነው መረጃ ያመለክታል። ከዚህ ባሻገር ቀድሞ በድሬዳዋ አስተዳደር ስር የነበሩ ና ያላግባብ ተጠሪነታቸው ለፌዴራል መንግስቱ እንዲሆኑ የተደረጉ ተቋማት መኖራቸውም የድሬዳዋን በጀት የጎዳ ተጨማሪ ችግር እንደሆነ ነው አቶ ስልጣን የሚናገሩት። የማዘጋጃ ቤት ገቢ አይነት እንድምታ ያላቸው ተቋማት ከድሬዳዋ ተዘርፈው ወደ ፌዴራል የሄዱበት ሁኔታዎች ጭምር ነው ያሉት። ለምሳሌ የመንገድ ትራንስፖርት፣ የውልና ማስረጃ፣ እነኚህ ተቋማት የማዘጋጃ ቤት ገቢ ናቸው። ነገር ግን ይሄ ተጠሪነቱም ለፌዴራል ነው። ይህን እንግዲህ በአዘራጀት ምላሽ እንሰጣለን ተብሎ እንደ አስተዳደር እየተከደበት ያለ ሁኔታን ያለው ከቻርተሩ ጋር ቀጥታ ግንኙነት ያለው ስለሆነ ማለት ነው። ድሬዳዋ ውሳኔው ተከልሶ እንደሌሎች ሌሎች ክልሎች የገቢ ክፍፍሉ ተጠቃሚ መሆን ከቻለች የከተማ አስተዳደሩ ዓመታዊ በጀት ትርጉም ባለው ሁኔታ ሊጨምር እንደሚችል በፋይናንስና ኢኮኖሚ ልማት ቢሮ ስር ያሉ ስማችን መግለጽ ያልፈለጉ ባለሙያ ለቪዮ ገልጸዋል። ይህም በስራ አጥነትና በመሰረተ ልማት ውስንነት እየተቸገረ ችላለችው ድሬዳዋ ብዙ ነገር እንደሆነ ነው አቶ ሱልጣን የሚናገሩት። አዎ የጋራ ገቢ ክፍፍሉ ተግባራዊ ቢሆን ለድሬዳዋ ልማት፣ ለድሬዳዋ እድገት፣ ለድሬዳ ሁለንተናዊ ብልጽግና በጣም ከፍተኛ የሆነ ትርጉም ነው ያለው። ድሬዳዋ በጣም ዘመናዊ ከተማ በኢንዱስትሪ ፈር ቀዳጅ የሆነች ህብረተሰቧ ከኢንዱስትሪ አንጻር በጣም ከፍተኛ የሆነ ልምድ ያለው ከተማ ነች። ከተማዋ ደግሞ የተመቸች ሁሉም መሰረተ ልማቶች የተሟሉ ብላት ከተማ ከመሆኗ ጋር ተያይዞ የድሬዳዋን እድገት በከፍተኛ ደረጃ ያፋጥናል። ድሬዳዋን ተወዳዳሪ ያደርጋታል ወደምንመኛት በደረጃ ከፍ ሊያደርጋት የሚችል ጉዞ ሊያስጀምራት የሚችል የበጀት ግባት ይሆናታል ተብሎ ይታመናል። አንዳንድ መረጃዎች እንደሚያመለክቱት በስራ አጥነት መጠን ድሬዷ ከሌሎች ክልሎችና የከተማ አስተዳደሮች ቀዳሚ ስትሆን አዳዲስ መሰረተ ልማቶችን በመገንባት ረገድም ካቻ ከተሞች አንጻር ውስን እንቅስቃሴ እንደምታደርግ ነው ያገኘነው መረጃ የሚያመለክተው። ለዚህም በመጀመሪያው የእድገትና ትራንስፎርሜሽን እቅድ ወቅት በአምስት አመት ውስጥ በድሬዳዋ የተሰራው የአስፋልት መንገድ መጠን ከአስር ኪሎ ሜትር በታች መሆኑን የመረጃ ምንጫችን በአስረጅነት ያቀርባሉ ይህ ከመደበኛ በጀት በጀት ተርፎ ለካፒታል ፕሮጀክቶች ማስፈጸሚያ የሚሆን በጀት ውስንነት የወለደው እንደሆነ ነው የፋይናንስ ባለሙያው የሚገልጹት። ያሏት የመንግስት ሰራተኞች ቁጥርም ከሌሎች ከተማ የሚበዛባቸው የአዲስ አበባ አስተዳደርና ሀረሪ ክልል አንጻር ሲታይ ዝቅተኛ መሆኑም ከበጀት አቅም ውስንነት ጋር ሊያያዝ እንደሚችል እኚሁ ባለሙያ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።